ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራም አሁን ጀመረ። ከአሁን ሶስት ሰዓት እስከ አራት ሰዓት በሚቆየው የቅዳሜ ሰኔ አስራ ዘጠኝ ዝግጅታችን ስለ ዩናይትድ ስቴትስ ምርጫዎችና ድምፅ አሰጣጥ ያነጋገርናቸው እንግዶች ይዘናል። ሌሎችም በርከት ያሉ መሰናዶዎች አሉን። ምሽቱን የማስተናግዳችሁ ቆንጅ ይታየ ነኝ። ፕሮግራሙን ንጉሱ ታምሬ ይመራል። ከዓለም ዙሪያ የተጠናቀሩ ዜናዎች ይሆናሉ የሚቀድሙት። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባት ነኝ። ሦስት ሠራተኞቹ ትግራይ ውስጥ እንደተገደሉበት ድንበር የለሽ የሐኪሞች ቡድን ኤምኤስኤፍ ትናንት አስታውቀዋል። የኢትዮጵያና የዩናይትድ ስቴትስ መንግሥታት እንዲሁም የተባበሩት መንግሥታት ድርጅት ዋና ጸሐፊ ግድያውን አውግዘዋል። የተገደሉት ሁለቱ ኢትዮጵያውያን፣ አንዷ ስፓኛዊ ናቸው። አዲስ ቸኮል ተጨማሪ አለው። ድንበር የለሽ የሐኪሞች ቡድን በወጣው መግለጫ እንዳስታወቀው ማሪያ ሄርናንዲስ የተባለች የድንገተኛ አደጋ አስተባባሪ፣ ዮሐንስ አለፎም የተባለ ምክትሏ፣ እንዲሁም ቴዎድሮስ ገብረ ማርያም የተባለ የድርጅቱ ሾፌር ትግራይ ውስጥ በጉዞ ላይ ያሉ ድንገት መሰወራቸውንና በማግስቱ መኪና ባሉ መገኘቷን እንዲሁም ጥቂት ሜትሮች ርቆ የሰራተኞች አስከሬን መገኘቱን አስታውቀዋል። ቡድኑ ግድያውን በጥብቅ እንደሚያወግዝ ያስታወቀ ሲሆን በጉዳዩ ላይ የአሜሪካና የኢትዮጵያ መንግስታት መግለጫ አውጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በወጣው መግለጫ ግድያው የተፈጸመው ህወሓት በሚንቀሳቀስ አብ አዲ አካባቢ እንደሆነ አስታውቋል። ድርጊቱን የፈጸሙትም የዋሃ ታጣቂዎች ናቸው ብሏል። ሚኒስቴር መስሪያ ቤቱ በመግለጫው የኢትዮጵያ መንግስት በትግራይ የሚንቀሳቀሱ የረዳ ድርጅቶች ዓብይ ዓዲን በመሰሉ ስጋት ያለባቸው አካባቢዎች ያለ ወታደራዊ አጀብ በተናጠል እንዳይንቀሳቀሱ በተደጋጋሚ ጥሪ ማድረጉን አስታውሷል። የአሜሪካ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫም ግድያውን አውግዘዋል። በሬዴ ሰራተኞች ላይ የሚፈጸም ግድያ ምንም አይነት ማስተባበያ ሊቀርብበት የማይችል ጥፋት ነው ያለው መግለጫው በግድያው ላይ ገለልተኛ ማጣራት እንዲካሄድና አጥፊዎች ለግድ እንዲቀርቡም ጥሪ አቅርበዋል። የኢትዮጵያ መንግስት የሬዴ ሰራተኞችን ደህንነት የማረጋገጥ ና በነጻነት የሚንቀሳቀሱበትን ሁኔታ የማመቻቸት ኃላፊነት አለበት ያለው የአሜሪካ ውጭ ጉዳይ መግለጫ ለዚህም የጥላች አድባቡ ተወግዶ የሬዴ ሰራተኞች በነጻነት ድጋፍ ፈላጊዎችን የሚደግፉበት ምቹ ሁኔታ ሊፈጠርላቸው ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ ለዘገባው ይህ በእንዲህ እንዳለ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ባወጡት መልእክት ኢትዮጵያ ትግራይ ውስጥ የድንበር የለሽ ሐኪሞች ሦስት የሰብአዊ እርዳታ ሠራተኞች መገደላቸው በእጅጉ ያስደነገጣቸው መሆኑን አስታውቀዋል። ይህ ፈጽሞ ተቀባይነት የሌለውና አስጸያፊ የሆነ የዓለም አቀፍ ሕግ ጥሰት ነው ብለውታል። ጉቴሬሽ የግድያው ፈጻሚዎች ተገኝተው በብርቱ መቀጣት አለባቸው ብለዋል ዋና ጸሐፊው ትግራይ ውስጥ ለሕዝቡ ከለላና ድጋፍ ለመስጠት ሕይወታቸውን ለአደጋ እያጋለጡ ካሉ የሰብአዊ ተግባር አጋሮቻችን ጋር በህብረት እቆማለሁ ብለዋል። አንቶኒዮ ጉቴሬሽ አክለው ግድያውን የፈጸሙት የህወሀት ታጣቂዎች ናቸው ሲል የኢትዮጵያ መንግስት ላሰማው ክስ ይህ ዜና ተቀርጾ ለስርጭት እስከገባበት ሰዓት ከህወሀት በኩል የተሰጠ ምላሽ ስለመኖሩ የደረሰን መረጃ የለም። ኢትዮጵያ ውስጥ እስከ ትናንት ምሽት በኮቪድ-19 ምክንያት የሞተው ሰው ቁጥር 4302 መድረሱን የጤና ሚኒስቴር በዌብሳይቱና ማኅበራዊ ገጾቹ ላይ ባወጣው መረጃ አስታውቋል። እስከ ትናንት ክትባት ያገኘው ሰው ቁጥር 1 ሚሊዮን 988335 ሲሆን 167 ሰው በጠና ታሞ እንደሚገኝ ሚኒስቴሩ አስታውቋል። ይህ በእንዲህ እንዳለ ዴልታ ተብሎ የሚጠራው የኮሮና ቫይረስ ዝርያ በአሁኑ ሰዓት ቢያንስ 85 አገ ነገሮች ውስጥ መታየቱን የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አስታውቀዋል። እስካሁን ከተከሰቱት የቫይረሱ ዝርያዎች ሁሉ ይበልጥ ተላላፊ የሆነው ዴልታ የኮቪድ መከላከያ ክትባት ባላገኙ ማህበረሰቦች ውስጥ በከፍተኛ ፍጥነት እየተዛመተ መሆኑን ዋና ዳይሬክተሩ አመልክተዋል። አንዳንድ ሀገሮች የእንቅስቃሴ ገደቦቻቸውን እያነሱ ባሉበት ወቅት በዓለም ዙሪያ የቫይረሱ ስርጭት እየጨመረ መምጣቱንም ጠቁመዋል። ዶክተር ቴድሮስ አክለውም ሁኔታው አስፈላጊዎቹን የጤና ጥበቃና ማኅበራዊ እርምጃዎች በአግባቡ ሥራ ላይ ማዋል እና ክትባቱን በማዳረስ ላይ መበርታት እንደሚገባ አብዝቶ ያስገነዝበናል ብለዋል። በሌላ በኩል ዴልታ የሚል ስያሜ የተሰጠው የኮሮና ቫይረስ ዝርያ እንደገና በሌላ ልውጥ ዝርያ መልክ ህንድን፣ ዩናይትድ ስቴትስንና ዩናይትድ ኪንግደምን ጨምሮ በአስራ ሁለት አገሮች ውስጥ መከሰቱን የጤና ባለስልጣናት ተናግረዋል። ዴልታ ፕላስ ተብሎ የተሰየመው አዲስ ዝርያ ከመጀመሪያው በበለጠ ፍጥነት የሚዛመት ሳይሆን እንደማይቀር ተገልጿል። ሳይንቲስቶች በዚህ በልውጡ ዴልታ ፕላስ ዝርያ ላይ ጥናት እያካሄዱ መሆናቸውም ተነግሯል። በሌላ ዜና በአውስትራሊያዋ ትልቋ ከተማ ከተማ ሲድኒ ለኮሮና ቫይረስ የሚጋለጠው ሰው ቁጥር እያሻቀበ በመምጣቱ ነዋሪዎች ከቤት እንዳይወጡ ለሁለት ሳምንታት የሚቆይ ክልከላ ታውጀዋል። የእንቅስቃሴ ክልከላው በኒው ሳውት ዌልስ ክፍለ ሀገር አካባቢዎች ስራ ላይ እንደሚውል ተገልጿል። በብጥብጥ በሚታወቀው የማሊ ሰሜናዊ አካባቢ 13 ሰላም አስከባሪዎች መቁሰላቸውን የተባበሩት መንግስታት ድርጅት አስታወቀ። ጋዎ በሚባለው የማሊ ክፍለ ግዛት ሰፈራቸው ላይ ትናንት አርብ በተፈጸመ ጥቃት አስራ ሁለት ጀርመናውያንና አንድ ቤልጂጋዊ መጎዳታቸውን የመንግሥታቱ ድርጅት ገልጿል። በፈንጂ በታጨቀ መኪና ጋው ውስጥ በሚገኝ ጊዜያዊ ማዘዣ ሰፈር ላይ በተጣለ አደጋ አስራ አምስት ሰላም አስከባሪዎቻቸው መቁሰላቸውን ይህ የድርጅቱ ተልእኮ ቀደም ሲል አሳውቆ ነበር። ከጀርመናውያኑ ወታደሮች መካከል ሦስቱ በጽኑ መጎዳታቸውን የጀርመን የመከላከያ ሚኒስትር አመልክተዋል። ጀርመን ማሊ በሚገኘው የተባበሩት መንግስታት አረጋጊ ተልዕኮ እና በአውሮፓ ህብረት የስልጠና ተልዕኮ ውስጥ በርካታ ቁጥር ያላቸው ወታደሮቿን አሰማርታለች። አውሮፓ ውስጥ በብዙ ሀገሮች የሚያደርጉትን ጉብኝት የቀጠሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከነገ በስቲያ ሮም ላይ የሚከፈተውን አይሲስን የማሸነፍ አለም አቀፍ ጥምረት ጉባኤን በሊቀመንበርነት እንደሚመሩ ተዘግበዋል። የውጭ ጉዳይ ሚኒስትሩ ከጣሊያን ጠቅላይ ሚኒስትር ማሪዮ ድራሂ እና ከፕሬዚደንት ሴርጂዮ ማታሬላ ጋር ሲገናኙ በሶሪያ የእርስ በርስ ጦርነትና ለሀገሪቱ በሚያስፈልጓት ሰብአዊ ድጋፎች ላይም እንደሚመክሩ ተገልጿል። ብሊንከን በኢጣሊያ ቆይታቸው ወቅት ከቡድን ሀያ ሀገሮች መሪዎችና ሚኒስትሮች እንዲሁም ወደ ቫቲካንም ዘልቀው ከአቡነ ፍራንሲስ ጋር እንደሚገናኙ ታውቋል። ብሊንከን በዚሁ ጉዟቸው ወቅት ጀርመንና ፈረንሳይ ውስጥም ደማቅ አቀባበል ተደርጎላቸዋል። የአሜሪካዊው የውጭ ጉዳይ ሚኒስትር ጉዞ ከኢራን ጋር በተያያዘው የኒውክሊየር ድርድር ጉዳይ ላይም እንደሚያተኩር ተነግሯል። ሶሪያ ውስጥ ለአስር ዓመታት የዘለቀውን ጦርነት ለማስቆም አዲስ ዓለም አቀፍ ድርድር እንዲጀመር የተባበሩት መንግስታት የሶሪያ ልዩ ልዑክ ጠየቁ። ንግግሮቹ የጦር እስረኞች ልውውጥና በሀገር አቀፍ ደረጃ ተኩስ ማቆም ስምምነት ላይ እንዲደረስ የሚገፉ እንዲሆኑም አሳስበዋል። ልዑቁ ጌይር ፔደርሰን በሶሪያ ተዋጊ ወገኖች ዘንድ የጋራ መግባባት ላይ ሊደረስባቸው የሚችል ሲሉ ፔደርሰን ትናንት ለጸጥታ ጥበቃ ምክር ቤቱ ያቀረቧቸው ሐሳቦች የውስጥና አካባቢያዊ መረጋጋትን እንዲሁም መተማመንን እንደሚያመጡ አመልክተዋል። የግጭቱ ዋና ዋና የሚባሉ ተሰላፊዎች ጥልቀት ላላቸው ውይይቶች ፍላጎት እንዳላቸው እንደሚሰማቸው ሚስተር ፔደርሰን ተናግረዋል። የተከበራቸው አድማጮች፣ ለዜና የተያዘው ክፍለ ጊዜ አበቃ። ዜናውን ያሰማዋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ቆንጂት ልመልሳችሁ። ጤና ይስጥልኝ። የዓለም ዜናውን አደመጥን። የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ የሚተላለፈውን ፕሮግራም ነው። ለምሽቱ የተሰናዱትን ቅንብሮች በቅደም ተከተል እናቀርባለን። በቅድሚያ ግን ከቅንብሮቻችን አንዱን ለቅምሻ እናሰማችሁ። ከሰበሰብኩት 13 ቃ 65 በላዩ ህዝብ ሰጠኝ። ይህ ሽልማት ዓለም ራሱ ሽልማት ዓለም አሁን ኦሮሞ መቶ የምንኮራው እዚ ቤት ብቻ ነው ስል፣ አማራው መቶ እዚህ ቤት ነው የምንኮራው ስል፣ ከዚህ በላይ ምን ሽልማት አለ። በሀረሪ ክልል በግላቸው ሚውዚየም የከፈቱት አቶ አብዱላሂ አሊ ሸሪፍ ናቸው። ከእሳቸው ጋር የተደረገ ቆይታና ሌሎችም በርከት ያሉ ቅንብሮች ይኖሩናል። አብራችሁን እንድታመሹ በቅድሚያ እንጋብዛለን። አሁን የዩናይትድ ስቴትስ ምርጫና ድምፅ አሰጣጥ በዩናይትድ ስቴትስ ምርጫ የድምፅ አሰጣት ሂደት ምን ይመስላል? ምላሹን ቀጥሎ ያነጋገርናቸው እንግዶች ይሰጡናል። ጽዮን ግርማ ነች ያዘጋጀችው፣ ቀጥሎ ይቀርባል። የዩናይትድ ስቴትስ አጠቃላይ ምርጫ ድምፅ መስጫ ቀን በአራት ዓመት አንዴ አብዛኛውን ጊዜ በህዳር ወር የመጀመሪያ ሳምንት ማክሰኞ ይካሄዳል። ለመሆኑ በአሜሪካ ምርጫ ድምፅ መስጠት ምን ማለት ነው? ድምፅ መስጠት ማለት አሜሪካ ሀገር እንግዲህ ተቆረቆር የሚባለው የህዝብ ድምፅ አስፈላጊ፣ የህዝብ ልዑላዊነትን ለማስመስከር ህዝቡ መራጩን መምረጥ አለበት። ከልዩ ልዩ ተፎካካሪዎች መጥተው ከነዛ ውስጥ በድምፅ ምርጫ ማግኘት አለባቸው። በሞርጋን ስቴት ዩኒቨርስቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ ለተማሪዎቻቸው ከሚሰጧቸው የትምህርት አይነቶች አንዱ ነው። የአሜሪካ ዴሞክራሲና ምርጫ። የአሜሪካ ታሪክ ወደኋላ ብንሄድ፣ በቀኝ በተገዙበት ጊዜ ለመቶ አምሳ አመታት ያው ከእንግሊዝ ሀገር ነበረ እነ ኪንግ ጆርጅ የሚገዟቸው ያ እንግዲህ ያው የንጉስ ስነ ስርአት ስለሆነ ምርጫ የለም። አሁን ግን ሪፐብሊክ ሲፈጥሩ ገዢው በህዝብ አመኔታ በህዝብ ድምፅ መመረቅ አለበት። ጥብቃቱ ታይቶ በተወለደ የከሌዘርነ ወይንም የዚህ ንጉሥ ልጅ ነ ሳይባል በብቃቱ ታይቶ ህዝቡ ይሄ ሰው ያዋጣኛል፣ ብሩህ አስተያየት አለው፣ ፖሊሲው በልዩ ልዩ አቅጣጫ ያሉትን ፖሊሲዎች ተግባር ላይ ሊያውል ይችላል ብለው የሚተማመቱን ሰው በድምጻቸው የሚመርጡት ነው። እጩ ተወዳዳሪዎቹ ለመጨረሻው ብሔራዊ የምርጫ ቀን ከመቅረባቸውና ድምጽ ሰጪዎችም ወደ ምርጫ ጣቢያዎቹ ሄደው ምርጫቸውን በሳጥን ውስጥ ከማስገባታቸው በፊት ሌሎች የምርጫ ሂደቶችን ማለፍ ይጠበቅባቸዋል። ፕራይመሪ የሚባሉ አሉ፣ ኮከስ የሚባሉ አሉ። የመጀመሪያው ምርጫ ናቸው። ናሽናል ኮንቬንሽን የሚባሉ ደግሞ ብሔራዊ ጉባኤ የሚባል ሪፐብሊካኖቹ ለብቻቸው ይኖራቸዋል ዴሞክራቶች ለብቻቸው ይኖራቸዋል። ከዛ በኋላ ለየብቻቸው የሪፐብሊካን ፓርቲ እጩ የሚባል አንድ ሰው ይመርጣሉ። የዴሞክራቲክ ፓርቲ እጩ የሚባል ዴሞክራቶቹ ብቻ የራሳቸው ሰው ያቀርባሉ። ለአንድ አመት ተኩል የተካሄደ የምርጫ ቅስቀሳ ሶስት ፕሬዚዳንታዊና አንድ የምክትል ፕሬዚዳንት እጩዎች የግንባር ክርክርን አልፈው የሚሰጣቸውን ድምጽ ለማግኘት መጠባበቅ ይጀምራሉ። ፕሮፌሰር ጌታቸው እና መጨረሻ ላይ ጀነራል ኢሌክሽን በሚባለው ጠቅላላ ስብሰባ ሰባ ኖቬምበር ታህሳስ ላይ በዚያን ጊዜ ህዝቡ ድምፅ ይሰጣል። ከሁለቱ ፖለቲካ ፓርቲዎች የወጣጡ የሪፐብሊካን ፓርቲ እጩዋለ የዴሞክራቲክ ፓርቲ እጩዋሉ አለ ከዛ ውስጥ የወጡትን ለአንዱ በታህሳስ ውስጥ ድምፁን ይሰጣል። ያን ጊዜ ጀነራል ኢሌክሽን ይባላል። ወይም ጠቅላላ ምርጫ እጩ ሆነው ለቀረቡት ተወዳዳሪዎች ድምጽ የሚሰጡ ዜጎች እንዳይጉላሉ የምርጫ ጣቢያዎች አመቺ በሆኑ ቦታዎች እንደየ ክፍለ ግዛቱ በምርጫ ኮሚሽን አማካኝነት እንደሚቋቋሙ ፕሮፌሰር ጌታቸው ይናገራሉ ህዝቡ እንዳይጉላላ በየ ትምህርት ቤቱ ጂምኔዚየም ወይንም ኳስ መጫወቻ ቦታዎች በዚህ በዚህ ሆነ ሁኔታ ገለልተኛ በሆነ ቦታ ከፖለቲካ ፓርቲዎቹ ወጣ ባለ በገለልተኛ ቦታ ይቋቋሙና እዛ ሄደው ሰው እንዳቅራቢያ ብዙ እንዳይለፋ ብዙ እንዳይሄድ ነው ዋናው። በተለይ ከተማ ውስጥ ወደ ገጠሩ ረዘም ያለ መንገድ ሊሄዱ ይችላሉ፣ ግን ለህዝብ ያመቻል በሚባልበት ሁኔታ ነው እነዚህ ምርጫ ጣቢያዎች የሚቋቋሙትና ሰው በዛ ሄዶ በሪፓብሊካኖቹ ጊዜ ለሪፓብሊካኖቹ ብቻ ይመርጣል። በዴሞክራቱ ጊዜ ለዴሞክራቶቹ ብቻ ይመርጣል። ከዛ ደግሞ ጀነራል ኢሌክሽን ላይ ሲሆን አንድ ላይ ሰንጠረዡ አንድ ነው የሚሆነው። ሪፓብሊካን ፓርቲ ፕሬዚዳንት ይህን እንመርጣለሁ፣ ዴሞክራቱን ይህን እንመርጣለሁ፣ ለኮንግሬስ ይህን እንመርጣለሁ። በነገራችን ላይ ፕሬዚዳንቱ በሚመረጥበት ጊዜ ከሱ በታይ ደግሞ ብዙ ተጓዳኝ ምርጫዎች አሉ። እንደ ክልሉ፣ እንደ ጠቅላይ ግዛቱ ወይ እንደ ስቴቱ፣ ለምሳሌ የስቴቱ አገረ ገዢ ገቨርነር የሚመረጥበት ከተማ ሊኖር ስቴት ሊኖር ይችላል። የአካባቢው ደግሞ የትምህርት ቤት ኃላፊ የፖሊስ ኃላፊው ዳኛዎች የሚመረጡበትም ጊዜ በዛ በሎካል በሎካል ኢሌክሽን ውስጥም እነዚህ እነዚህ አሉ። ግን ህዝቡ የሚመርጠው በአንዴ ነው። ጀነራል ኢሌክሽን ይባላል። ለፕሬዚዳንት ይመጣል። ለቫይስ ፕሬዚዳንት ይመጣል። ከዛ ደግሞ እንደ አካባቢው እንደ ቀበሌው ሁኔታ የቀበሌውን አስተዳዳሪዎችም ይመጣል። በዛን ጊዜ ድምጽ ለመስጠት የሚያዘው አንድ ቀን ሲሆን ሰዓቱም ከጠዋቱ አንድ ሰዓት እስከ አስራ ሁለት ሰዓትና ከዚያ በላይ ሊሄድ ይችላል። ብዙ ጊዜ ከሰባት ሰዓት ጀምሮ እስከ አስራ ሁለት ሰዓት ድረስም ሊሄድ ይችላል። እንዳንድ ጊዜ ደግሞ ቴክኒካል ችግር በሚኖርበት ጊዜ ሊራዘምም ይችላል እና በአንድ ቀን ውስጥ ነው የሚደረገው። ከአንድ ቀን በላይ የሚራዘምበት ጊዜ የለም። ከተራዘመስ ደግሞ የማን ስልጣን ነው ማራዘም? የሚራዘመው እንግዲህ ቴክኒካል በሆነ ነገር ከሆነ ብቻ ነው። እሱም ደግሞ ብዙ ጊዜ እንደዛ ሆነው አያውቅም። በአንድ ቀን ለመጨረስ ይፈልጋሉ። ምክንያቱም ውሎ እያደረ ሲሄድ ሰው ሀሳቡን ሊቀይር ይችላል፣ ሀሳብ መሸራሸር ሊመጣ ይችላል እና በተወሰነ ጊዜ ብቻ ነው ለሁሉም ቦታ። እንደዛ ስንል ደግሞ አሜሪካ ሀገር እንደምታውቂው የሰዓት ልዩነት አለው ለምሳሌ በአስራ ሁለት ሰዓት ዋሽንግተን ዲሲ አካባቢ በዚህ በምስራቁ በኩል ይዘጋል ሲባል ካሊፎርኒያ ደግሞ ገና ዘጠኝ ሰዓት ላይ ናቸው። ይህም ሆኖ በሚሊዮን የሚቆጠሩ መራጮች ከምርጫ ዕለት በፊት በተከፈቱት የድምፅ መስጫ ቀናት መርሃ ግብር መሰረት ቀደም ብለው ምርጫቸውን ያጠናቅቃሉ። በምርጫው ዕለት ድምፅ ያልሰጠው አብዛኛው መራጭ ወደ ትምህርት ቤቶች፣ አብያተ ክርስቲያን ና በሌሎችም የህዝብ አካባቢዎች በሚገኙ የምርጫ ጣቢያዎች ላይ ሚስጥራዊነቱ የተጠበቀ ድምጽ ይሰጣሉ። በኒውዮርክ አዮና ኮሌጅ የማህበራዊ ሳይንስ መምህር ረዳት ፕሮፌሰር ደረሰ ጌታቸው የሚስጥር ድምፅ አሰጣጥ ጅማሬን ያስረዳሉ። ሲክሬት ባሎት ወይ ምስጢር ድምፅ መሰጠት የጀመረው አገሩ ከተመሰረተበት ጊዜ ጀምሮ ነው። በዛ ዘመን የሰውየው የሚሰጠው ድምፅ በኤንቨሎፕ ወይም በድምፅ ፖስታ ውስጥ ይደረግና ታሽጎ ይገባል እና ሁሉም ሰው ከመረጠ በኋላ ነው በምርጫ ጣቢያ ያሉት እንግዲህ የየስቴቱ ወይም የየሀገር ግዛቱ የምርጫ ጣቢያ ታዛቢዎችና የምርጫ ጣቢያ ስራ አስፈጻሚዎች ከፍተው ማታ ላይ የሚያዩት። ይሄ ነገር አሁን ዲጂታይዝድ እየሆነ መጥቷል፣ እንደምታውቂው ምክንያቱም መራጮቹ የሚመረጡበትም ሮስተር ሊስት ማለት ነው፣ እና ሰብሚት የሚያደርጉትም ፎርም ከመረጡ በኋላ የሚያስገቡትም ፎርም በኤሌክትሮኒክስ ስለሆነ በሞመንት እነሱ ድምፁን መርጠው ለፌዴራል መንግስትም ለክልልም የሚያደርጉትን ምርጫ ሲጨርሱ፣ ሲያስገቡ ይሄ የምርጫቸው ሌላ ሰው እንዳው ተደርጎ ይለወጣል ሚያስከትል ይሆናል እና ይመሰጠራል፣ ምስጢራዊ ይሆናል እና ያንን የሚያደርጉበት ሶፍትዌር አላቸው። እና ድሮ እንዳልኩሽ በታሸገ ፖስታ ውስጥ ነው ሰው መርቶ ከጨረሰ በኋላ አስገብቶ ያ ማታ ላይ ነው ተከፍቶ የሚቆጠረው። አሁን ግን በኮምፒውተራይዝድ ስለሆነ የእያንዳንዱ ሰው ድምፅ በኮምፒውተሩ ዳታ ቤዝ ከገባ በኋላ ወደ ምስጢር ኮድ ይቀየርና ሌላ ሰው እንዳይሰብረው። ሌላ ሰው ስንል ምርጫ ጣቢያዎችን በዲጂታል ሀከርስ የመስበርና የምርጫ ውጤትን የማፋለስ ሙከራ ይህ ሀገር በተደጋጋሚ ስላጋጠመው ያንን ለመከላከል አዳዲስ ሶፍትዌሮች ይጠቀማሉ። የምርጫ ታዛቢዎችስ እንዴት ይመረጣሉ? እዚህ ሀገር ከምርጫ ታዛቢዎች ይልቅ የአንዱ ፓርቲ የምርጫ ተወካዮችና ጠበቆች ናቸው በብዛት የሚመደቡት። እርግጥ የሲቪል ሶሳይቲ የምትዩ ለምሳሌ እንደ ሰራተኛ ማህበር ሊሆን ይችላል፣ ወይም የአካባቢ ጥበቃ አስጠባቂ ነኝ የሚል ወይም ለሴቶች መብት ቆም ያለው የሚል ብቻ ምርጫ እንድታዘን እንደ ስቴቱ ሕግ ይፈቀድልኝ ብሎ ለስቴቱ ማመልከት ይችላል። እንደምትለው አሜሪካ ብሔራዊ የሆነ ምርጫ ቦርድ የላት ምርጫውን የሚያስፈጽሙትና የምርጫ ሕግን በተመለከተ ደንብ የሚያወጡት ሀገር ናቸው፣ ስቴቶቹ ናቸው። የእያንዳንዱን ስቴት ውጤት ኋላ አምጥቶ አሰባስሮ የሚያስችል ፌዴራል ኤሌክትራል ኮሚሽን ይባላል። ያ ግን በየሀገሩ ማለት በየስቴቱ ምን አይነት ምርጫ እንደሚወጣ እና የአንዳንዱ ስቴት የምርጫ ደንብ ምን መሆን እንዳለበት የመወሰን ስልጣን የለው። ስለዚህ እንደየስቴቱ ይለያያል። ማታ ዘ ነገር ግን ነገሮች ሁሉ ቦታ የምታቸው የእያንዳንዱ ፓርቲ ተወካይ ተወካይና የፓርቲዎቹ ደግሞ ጠበቆች ወይም የህግ ተከራካሪዎች በየስቴቱ ይወከላሉ። በየስቴቱ ብቻ አይደለም። አብዛኛውን ጊዜ ብዙ ህዝብ ያላቸው የምርጫ ስቱ ይላሉ ለምሳሌ አሁን ቨርጂኒያ ቢሆን እንደ ፌርፋክስ አይነት በጣም ብዙ ህዝብ ያለበት አካባቢ፣ ኦሃዮ ከሄድሽ የካያሆጋ ካውንቲ የሚሉት አለ። ሁልጊዜ ምርጫውን በተለይ ሀገራዊ ምርጫውን የሚወስነው ወይ ለሪፐብሊካን ይመርጣል፣ ወይ ለዴሞክራት ይመርጣል። ስለዚህ እዛ ካውንቲ ላይ ሁልጊዜ ጠበቃ ማስቀመጥ የተለመደ ነገር ነው። ምክንያቱም ክርክር ስለሚነሳ ፍሎሪዳ ብትሄጂ፣ ፍሎሪዳ ራሱ ስዊንግ ስቴት ነው። ግን ከፍሎሪዳ ደግሞ ለሳውበን ኮሪደር ሚሉት፣ ይሄ ማያሚ ዴድ የሚባል ካውንቲ አለ። ያ ካውንቲ በጣም ኪ ነው። በቃ ያን ካውንቲ ያሸነፈ ሰውዬ፣ ለምሳሌ ለሪፐብሊካን ሊሆን ይችላል፣ ዴሞክራት ሊሆን ይችላል፣ የሀገሪቱን ምርጫ ብዙ ጊዜ ያሸንፋል። ስለዚህ እንዲህ አይነት የሀገሩ የምርጫ ክልሉ ውጤት ሀገራዊውን የምርጫ ውጤት በተለይ ፕሬዚደንሻል ኢሌክሽኑን ሊለውጠው ሊያፋልሰው ይቻላልና የህግ ክርክር ይደረጋል የሚሉበት ቦታ ላይ ብዙ የፓርቲ ምርጫ ተወቅጣሉ። ከዛ ውጭ እንዳልኩሽ እንደየስፔቱ ምርጫ መታዘብ እፈልጋለሁ የሚል ሰው ካለ ወይም ድርጅት የፋይፎዋን ሲሉታል እዚህ ሀገር ካለ ፈቃድ ይሰጠውና ቁጭ ብሎ እንዲታዘብ ይደረጋል ማለት ነው። በዩናይትድ ስቴትስ ውስጥ የሚገኙ ግዛቶች የሰዓት አቆጣጠር የተለያየ በመሆኑ ድምጽ መስጠቱ ተጠናቆ ቆጠራ የሚጀመርበት ሰዓት እኩል ነው ይህ ደግሞ ምክንያት አለው ይላሉ፣ በሞርጋን ስቴት ዩኒቨርሲቲ የስነ መንግስትና የዓለም አቀፍ ግንኙነት ፕሮፌሰሩ ጌታቸው መታፈሪያ። እነዛ ሁሉ ከገቡ በኋላ ነው እንግዲህ ቆጠራው የሚጀምረው። በሁሉም ስቴት እኩል ነው ቆጠራው የሚጀምረው። በእኩል ጊዜ ነው የሚጀምረው። ያው ድሮ በእጅ ከሆነ አስቸጋሪ ነበረ። አሁን ግን በኮምፒውተር ፊድ እያደረጉ ስለሆነ በቶሎ ሊደርስላቸው ይችላል። ግን ዋናው በአንድ ጊዜ ነው አን- እንትን የሚነገረው ምክንያቱም እንዳይዛነፍና ስ ለምሳሌ አንዱ ሰው ተመረጠ በዋሽንግተን አካባቢ በምስራቁ በኩል ቢባል ምዕራብ ያለው ያንን ተሰምቶ ሀሳቡን እንዳይቀይር ለማለት በአንድ ጊዜ ነው ተንጠባጥቦ አይነገርም። ሁሉም ይሄ የሚመርጠው በሚሊዮኖች የሚቆጠር ህዝብ በአንድ ጊዜ ሊመጣ አይችልም። እየተንጠባጠበ ይመጣል ምርጫው ለምሳሌ ካሊፎርኒያ በዚህ አካባቢ በዚህ አካባቢ ይሄ የተመረጠ ይሄ ቆይቶ ደግሞ በዚህ አካባቢ ይሄ እየተባለ በየግዛቱ በአንድ ጊዜ ሊቀርብ አይችልም። ተንጠባጥ ነው የሚቀርበ። ድምጽ መስጠቱ ሲጠናቀቅ ነው ግን ቆጠራ የሚጀምረው። ከዛ በኋላ ውጤት እንዴት ነው የሚገለጸው? ውጤቱ እንግዲህ ከሁለቱ የፖለቲካ ፓርቲ መሪዎች ወይንም ተፎካካሪዎች ውስጥ አብላጫውን ያገኘ ያው ፕሬዚዳንት ይሆናል። ሀገር ያሸነፈ ሁሉን የፓርላማውንም የኮንግሬሱን ቦታ ይይዛል። ምን ማለት ነው? እንደ ሌላው አገር ፕሮፖርሽናል ሬፕሬዘንቴሽን የሚባለው የለውም። ሪፐብሊካኖቹ ለምሳሌ ከህዝቡ አምሳ ፐርሰንት ቢያገኙ ወይም አርባ ፐርሰንት ቢያገኙ አርባ ፐርሰንት ሪፐብሊካኖቹ ኮንግሬስ ውስጥ መቀመጫ ይኖራቸዋል። የተቀሩት ደግሞ የዴሞክራቶቹን ምርጫ ይሆናል ተብሎ ፕሮፖርሽናል ሪፕሬዘንቴሽን የሚባል አሜሪካ ሀገር የለም። ዊነር ኦሊት ነው የሚባለው። አንዱ ግዛት በትንሽም በትንሽ ፐርሰንትም ከበለጠ ጠቅላላውን የፓርላማ ወይም ደግሞ የኮንግሬስን መቀመጫ ሊወስድ ይችላል እና ዊነር ቴክት ኦል ነው የሚሉት። ካሸነፍክ ሁሉን ትወስዳለህ ነው። የምርጫ ውጤት በይፋ ከመነገሩ በፊት ግን በሺዎች የሚቆጠሩ የቴሌቪዥን በኋላም በአገር አቀፍ ደረጃ የሚካሄዱ የቅድመ ምርጫ ትንበያዎች ከሁለቱ ውጮች ተወዳዳሪዎች የትኛው ሊያሸንፍ እንደሚችል የቁጥር መረጃ ያስቀምጣሉ። በሀምሊን ዩኒቨርሲቲ የኮሚኒኬሽን ትምህርት ክፍል ተባባሪ ፕሮፌሰር እንዳልካቸው ጫላ የምርጫ ውጤት ግምትና ይፋ ማድረግ ላይ የሚዲያዎች አስተዋጽኦ ከፍተኛ ነው ይላሉ። የአሜሪካ ምርጫ ና ሚዲያ በጣም ከፍተኛ ዝምድና ያላቸው ነገሮች ናቸው። ሚዲያ ምርጫ ውጤቶችን የሚገልጸው ከጅምሩ ጀምሮ ነው። የፕራይመሪ የሚባለው ምርጫ ጀምሮ በየስቴቱ የሚደረግ ከሁለቱም ፓርቲዎች የሚደረጉ ውድድሮች ዋና ተወዳዳሪያቸውን ለመምረጥ በሚያደርጉት ሂደት በሙሉ የምርጫ ውጤቶችን ከስር ከስር እየተከታተሉ ነው የሚገልጹት ማለት ነው። የመጨረሻው የፕሬዝደንቱ ውድድር ማን አሸነፈ የሚለውን የሚገልጹት ትልልቆቹ የሚዲያ አውታሮች። በመጀመሪያ ኤክሲት ፖል የሚባል ነገር አለ። በጣም አደጉ ሀገሮች፣ ልክ መራጮች የመረጡትን ሰው የሚናገሩበት ፖል ማለት ነው። ስታቲስቲክስ ማለት ነው። እሱን ሰብስበው በተለይ ለምሳሌ ኤፒ የሚባለው ወይም ሮይተርስ ማን ሊያሸንፍ እንደሚችል ገና የምርጫ ጣቢያዎች እንደተዘጉ ግምቶችን ያስቀምጣል። ከኤክሲት ፖል ተነስቶ ከኤክሲት ፖል ተነስቶ ማለት ነው። ስለዚህ በዛ የተነሳ የፕሬዚደንቱን የሚያሸንፈው ይሄ ነው ይሄ ነው፣ ገሌ ነው ገሌ ነው ብለው የሚል ግምታቸውን ያስቀምጣሉ። ከዛ መጨረሻ ላይ ኦፊሻሊ በየምርጫ ጣቢያው የሚገኙ የምርጫ አስፈጻሚዎች የሚነግሯቸውን ሰብስበው ኦፊሻሊ አናውንስ ያደርጋሉ ማለት ነው እና የዛው ምሽት ዕለት ወይ በማግስቱ አንዳንዴም በሶስት በአራተኛው ቀን አሁን ደግሞ በፖስታም የመምረጥ እድል ስላላቸው እዚህ ሀገር በፖስታ የመረጡትን ድምፅ እስኪቆጥሩ ጊዜ ስለሚፈጅ፣ መጨረሻ ላይ ኦፊሻሊ የአካባቢው የምርጫ አስፈጻሚዎች ኦፊሻላዊ የሆነ መረጃ ያወጣሉ እሱም ያናውስ ተደርጓል ብሎ ያውያሉ ማለት ነው። የዩናይትድ ስቴትስ የመጨረሻው የምርጫ ውጤት የሚወጣው በብሔራዊ አጠቃላይ ምርጫ ውጤት ብቻ ሳይሆን ሁለት መቶ ዓመታትን ባስቆጠረው ኤሌክቶራል ኮሌጅ እየተባለ በሚጠራው የምርጫ አሰራር ነው። በዚህ መሰረት ሀምሳዎቹም የዩናይትድ ስቴትስ ግዛቶች በምርጫው ላይ ያላቸው ተጽዕኖ ከጠቅላላው የሕዝብ ቁጥር ጋር ሲነጻጸር ተመጣጣኝ ነው። ከአጠቃላይ 535 የኤሌክቶራል ኮሌጅ ወይም የመራጭ ውክልና ድምጾች የምርጫ ድምፅ አሸናፊ ለመሆን አንዱ ተወዳዳሪ ቢያንስ 270ን ማግኘት ይኖርበታል። ኤሌክቶራል ኮሌጅ ምን ማለት ነው? እንግዶቹን ጠይቀናል እነርሱም ምላሽ ሰጥተዋል። እኔም በቀጣይ ዝግጅት እመለስበታለሁ። ከሸገር ራዲዮ ጋር በመተባበር ለተጠናቀረው ዘገባ ከአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮን ግርማንና እንግዶቿን አመሰግናለሁ። በቀጣዩ ቅንብር ኬምብሪጅ ኢንዱስትሪስ የተባለው ድርጅት አዲስ አበባ ረጲ ላይ የተቋቋመ ከተማይቱ የተቸገረችበትን ቆሻሻ ወደ መልካም ውጤትነት ለመቀየር እየጣረ የሚገኝ ተቋም ነው። ጥረቱ ሰሞኑን ዓለም አቀፍ እውቅናን አስገኝቶለታል። ስለ ተቋሙ እንቅስቃሴ ኃላፊውን አቶ ሳሙኤል አለማየሁን በስልክ ያነጋገራቸው ሀብታሙ ስዩም ያሰናዳው ዝግጅት ይሆናል ቀጥሎ የሚቀርበው። አቶ ሳሙኤል ስለ ራሳቸውና ስለ ተቋሙ በመግለጽ ይጀምራሉ። በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦች ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጃ ያደግኩት ኢትዮጵያ ነው። ሃይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲን የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደሞም ደግሞ በኢንቨስትመንት ሳይድ ቬንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካ ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ አስራ ሁለት አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊትለፊትክ ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አውት ኦፍ ሳይት አውት ኦፍ ማይንድ፣ ወይንም ከእይታ ከጠፋ ከአይምሮ ይጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦች ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በአለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች፣ ደግሞም ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲም ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል። እንግዲህ የተለያዩ ተቋማት በሀይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ እቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት የዚህ ዋነኛ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዩብል ኤነርጂ ወይም ታዳሽ ሀይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሀል ከተማዎች ብዙ ጊዜ ሀይል የምንጠቀመው መሀል ከተማዎች ላይ ነው። ከእነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ሀይል የምንጠቀምባቸው በብዛት ኦን አቨሬጅ ሰባት መቶ ኪሎ ሜትር ርቀው ነው ያሉት። ሶላሮቹም ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው። ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ሀይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ ሀያ አራት ሰዓት ሙሉ መስራት የሚችል አመቱም ሙሉ መስራት የሚችል ሀይል ማመንጫ ነው። ሀያ አራት ሰዓት። ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ ሀያ አራት ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕለመንት ማድረግ የሚችል ፕሮጀክት ነው ለዛም ነው በጣም የገፋንበት ምን አይነት ስራዎችን ሰራችሁ በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር ስቻላችሁ በጣም ጥሩ ፕሮጀክቱን የፕላኒንግ ስቴጁ ወደ ሁለት ዓመት ተኩል በላይ ፈጀብን ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው ባለፉት አስራ ሁለት ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያ ኤሌክትሪክ ፓወር ነው ያስረከብ ነው። ባለፉት አስራ ሁለት ወራቶች ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ ዘጠና ፐርሰንት በላይ ነው። ከተሰበሰበውም ቆሻሻ መቶ ዘጠና አንድ ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል። ለቤት ፍጆታዎች ከሀያ ፐርሰንት በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው። ትልቅ ስኬት ይመስለኛል። ለዛም ይመስለኛል በቅርቡ በዓለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው። በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው? ለወደፊቱ ልትሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ? ትክክል ነው። በጣም አስደስቶናል። እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሳየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም፣ መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት በማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪያል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ኪንሻሳ ላይ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ኢን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ እግዜር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት የምናስፋፋው ራዕይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማኅበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል? በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ መቶ አስራ ስድስት ዜጎቻችን ሕይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲልቲ ቀድሞ እንዲደርስልን ነው ለዛው የምንፈልገው። ይሄ ፋሲልቲ በመኖሩ አማሁን እንዳልኩክ ባለፈው ዓመት ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም አይከማችም ነበረ። መሬት ላይ የቆፈርን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ለአንድ ፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ሀይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ የኤሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው፣ ምንም አይነት የድምፁ መጠን የተመጣጠነ ሆኖ ዊዝን ሀንድሬድ ሚተር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፐንሃገን፣ ለንደን ሂትሮ ኤርፖርት አጠገብ አራት መቶ በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው። በብዛት አሁን ቻይናን ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣልና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀም ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲሊቲ በመሆኑ እኛ በጣም በጣም ደስተኞች እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየው በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት፣ ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ በአጭሩ ቢነግሩን። ሀብታሙ በጣም በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እመቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው፣ ኢኒሻል ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮች እና ከአካባቢያችን ጋር አብረው የተያያዙ ነገሮች ወደፊት ሌተስት የሚባሉት እና አጓጊ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች፣ አመቱን ሙሉ ሊመረቱ የሚችሉ ምግቦች ባክቴሪያን ሞዲፋይ በማድረግ ኃይል ማመንጫዎች ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል እነሱን እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ኃይልና ሰስቴናብል ቴክኖሎጂዎች ናቸው ን እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደርግባቸውን ፕሮግራሞች እንፈጥራለን ሁሉም በነፃ የኦንላይን ኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርተፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግና አንድ በመሆን ነው። ሀብታሙ ስዩምንና እንግዳውን አመሰግናለሁ። በቀጣዩ መሰናዷችን አለኝታ ነጻ የጾታዊ ጥቃት የምክር አገልግሎት የስልክ ጥሪ ከአንድ ዓመት ተኩል በፊት ስራ የጀመረ ሲሆን ጾታዊ ጥቃት ለደረሰባቸው ሰዎች ነጻ የምክርና የሪፈራል አገልግሎት ሲሰጥ ቆይቷል። ይሁንና በኮቪድ-19 ወቅት በተፈጠረ የስፖንሰር እጦት ችግር የተነሳ የነፃ አገልግሎቱ ተቋርጧል ቆይቶ ነበር። ከሶስት ሳምንታት በፊት ግን በድጋሚ አገልግሎቱን መጀመሩ ተሰምቷል። ኤደን ገረመው በሴታዊት ንቅናቄ ውስጥ የአለኝታ መርሃ ግብር ስራ አስኪያጅ ፌቨን ይግረመውን አነጋግራለች። ቆይታቸው ፌቨን ስለ አለኝታ አጠቃላይ ዓላማ ከምታስረዳበት ይሆናል የሚጀምረው አለኝታ በሴታዊት ስር የሚሰራ አንድ ፕሮጀክት ሲሆን ጾታ መሰረት ያደረጉ ጥቃቶች ዙሪያ ላይ የስነ ልቦና አገልግሎት የሬፈራል አገልግሎትና እንደገና ደግሞ ስለ ጾታን መሰረት ያደረጉ ጥቃቶች መረጃም የሚሰጥ ነጻ የስልክ አገልግሎት ነው። በብዛት የምንሰራው ጾታ መሰረት ያደረጉ ጥቃቶች ላይ ሆነው በፕሮፌሽናል በሆኑ ካውንስለሮች የሚሰራ ኦፍላይን ነው። ይሄ የስልክ መስመር ከተጀመረ በኋላ ለምን ያህል ጊዜ አገልግሎት ሰጠ? ምን አይነት ስልክ ጥሪዎች ነበር የሚመጡለት? አሊንካ ከተጀመረ ወደ ሁለተኛ ዓመቱ እየሄደ ነው። ምን አይነት ስልኮች ነው ለሚለው ጥያቄ በአብዛኛው እንደነገርኩሽ የጾታን መሰረት ያደረጉ ጥቃቶች ላይ ነው ካውንስሊንግ። ጾታን መሰረት ያደረጉ ጥቃቶች ማለት ለምሳሌ የመደፈር ጥቃት፣ ገና የቤት ውስጥ ጥቃት፣ በሴቶችም በወንዶችም ላይ ጾታቸውን መሰረት ባደረገ መልኩ የሚደርሱ ጥቃቶች፣ የአሴት ጥቃቶች የመሳሰሉትን አይነት ደውሎችን ያስተናግዳል ዲስካውንስለሮች አሉ የምናስተናግደው የስልክ ቁጥር ልክ እንደ ፕሮሞሽኑ ነው ብዙ ጊዜ የሚወሰነው በደንብ ፕሮሞት ሲደረግ በሬዲዮ አድ ምናምን ስናገኝ በደንብ ኮሎች ይኖሩናል አለኝታ ለጥቂት ጊዜ እንግዲህ ተቋርጦ ነበረ በተለይም ደግሞ ኮቪድ በነበረበት ወቅት እና መቼ ነበረ የተቋረጠው እና ምክንያቱ ውስጥ ምን ነበረ የተቋረጠው ልክ ኮቪድ እንደገባ ከቢሮ ነበረ አለኝታ የሚሰራው። ስለዚህ ሪሞትሊ ለመስራት የሚለው አይዲያ ከመምጣቱ በፊት ካውንስለሮቻችን የአለኝታ ቢሮ አለ፣ ከዛ ቢሮ ነበረ እየተመላለሱ እንዲሰሩት የነበረው። ስለዚህ በዛ ምክንያት ጋፕ ተፈጠረ። ልክ ኮቪድ ሲመጣ ያው ሎክዳውን ስለነበረ ለአልተወሰነ ጊዜ ያኔ ለመስራት አዳጋች ሆኖብን ነበረ። ሌላኛው ምክንያት ደግሞ ፋይናንሽሊ ሰፖርት መደረግ ነበረበት አለኝታ ምክንያቱም መጀመሪያ ስንጀምር አለኝታን ቦታ መሰረት ያደረጉ ጥቃቶች ላይ ነፃ አገልግሎት እንዲሰጥ ነበረ ያሰብነው እና በመካከል ከቴሌ ጋር የነበረን ውል ነበረ አለቀ ስፖንሰር የተደረግንበት ነፃ እንዲሆን ማለት ስለዚህ ለሱ የምንከፍለው ለላይኑ የምንከፍለው ብር ለን ነበረ ለዛ በመካከል ነፃ ስላልሆነ ያንን አገልግሎት ለመስጠትም እንደገና ደግሞ ፕሮሞት ለማድረግም አልቻልንም በዛም በተወሰነ ተቋርጦ ነበረ እንግዲህ፣ የጾታዊ ጥቃትን በተመለከተ የመጀመሪያው የስልክ ነጻ የስልክ መስመር ይመስለኛል እና ከዛ አንጻር ድጋፍ ለማግኘት ምን አይነት ነገሮች እያደረጋችሁ ትገኛላችሁ በአሁኑ ሰዓት? አሁን ላይ ከዩኤን ወመኖች ጋር ለመስራት እየሞከረ ነው በአለኝታ ዙሪያ። እንደገና ደግሞ አንዳንድ ከኢትዮ ቴሌኮም አሁን ሰርተውናል የነጻ መስመሩን ሰዎች ሲደውሉ ነፃ እንዲሆን ማለት ነው የሱን መስመር ለማግኘት ችለናል። ስለዚህ ከእነሱ ጋር እየተባበርን እየሰራ እንገኛለን። በቋሚነት ይህን መሰል ተግዳሮቶች እንዳይከሰቱ ምን ቢደረጉ መልካም ነው ትላላችሁ? ሜይሊ ችግራችን አሁን ላይ አንደኛ የገንዘብ ችግር ነው። ምክንያቱም አሁን እንደነገርኩሽ ሪሞትሊ ነበረ የምንሰራው ካውንስለሮቻችን ከቤት ሆነው ነበረ የሚሰሩት ይህን አገልግሎት የሚሰጡት ስለዚህ አሁን ከቢሮ እንደገና ስንመለስ የኢንተርኔት ፓኬጆች ያስፈልጉናል። እንደገና ኦፍኮርስ የካውንስለሮች ያለ እነዚህ እነዚህ ነገሮች ስላሉብን በደንብ ፋይናንሺያሊ ስቴብል መሆን መቻል አለበት። ስቴብል ከሆንንና ብር የምናገኝ ከሆነ ሲስተሙን ማሳደግን እንችላለን። ተገልጋዮቹ ከየት ከየት አካባቢ ነው የሚደውሉት? አንደኛ ላይ በብዛት እንደዚህ አይነት ስፐሲፊክ የሆኑ ኤሪያዎች አንጠይቅም። ራሳቸው ክላይንቶቹ ፈቃደኛ ከሆኑ ደዋዮቹ ነው ይህንን ኢንፎርሜሽን ምንጠይቀው። ግን በአብዛኛው የሚደውሉት ከአዲስ አበባ የሚደወለ እንደገና ደግሞ ክፍል ሀገሩ ይደወላሉ። በአብዛኛው ግን እኛ የሬፈራን አገልግሎታችን መረጃ የምንሰጥበት ማፕ ያደረግነው በአዲስ አበባ ስለሆነ አብዛኛውን የምናስተናግዳቸው ቁጥሮች የአዲስ አበባ ናቸው። ጾታዊ ጥቃት በተለይ በኮቪድ ወቅት ደግሞ ጨምሮ ነበር እየተባለ ነው። ከዚህም በተጨማሪ ደግሞ ኢትዮጵያ እንደ ሀገርም ከጾታዊ ጥቃት ጋር በተያያዘ ያለው ግንዛቤ አነስተኛ ነው እና ጥቃትም ለደረሰባቸው ሰዎች ይህን መሰል አገልግሎት የሚሰጡ ሌሎች ተቋማትም የሉም እና ያለኝታ ፋይዳው ምንድን ነው ትያለሽ? ዋናው መጀመሪያ ትልቁ ፋይዳው ወይም ጠቀሜታው ማንኛውም ሰው ጾታ መሰረት ያደረገ እርቃት ሲደርስበት እዚህ ድረስ ቢሮ ድረስ መጥተው ወይ ፌስ ቱ ፌስ የሆነ ካውንስሊንግ የሚሰጥበት ቦታ ሂደው አይደለም እነዚህ ነገሮች የሚናገሩት እና ካሉበት ቦታ ሆነው ስለሆነ ተደራሽነቱ የበለጠ ነው። አንደኛ እሱ ነው። ሁለተኛ ደግሞ አብዛኛው ለመናገር ይፈራሉ፣ ማንነታቸው እንዳይታወቅም ይፈራሉ እና ያንን በጣም የሚቀርስ ነገር ነው። ምክንያቱም ሲደወል ማንነታቸው፣ ቁጥራቸው አይመጣም። ሚስጥራዊነቱን እንጠበቀ ነው። ስለዚህ ያ ደግሞ ለነሱ ትልቅ ኮንፈርት ነው እና የምክክር አገልግሎት ለማግኘት ለነሱ ምቹ የሆነ ፕላትፎርም ነው። በጣም ነው የማመሰግነው። ኤደንንና እንግዳዋን አመሰግናለሁ። የተከበራችሁ አድማጮች ከአሜሪካ ድምፅ ራዲዮ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን መሰናዶቻችንን እንድታደምጡ በአክብሮት እንጋብዛለን። ከፕሮግራሙ መሪ ከንጉሱ ታምሬ ጋር የማስተናግዳችሁ ቆንጂ ይታየ ነኝ። ከአፍታ እረፍት በኋላ እንመለሳለን። ተመልሰናል። በቀጣዩ ቅንብር አዲስ ቸኮል ወደ ሀረር ይዞን ይወርዳል። በሀረሪ ክልል የግላቸውን ሚውዚየም የከፈቱና ከ13 ሺህ በላይ ቅርሶችን የሰበሰቡት አቶ አብዱላሂ አሊ ሸሪፍ በቅርቡ ከሀረማያ ዩኒቨርስቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ከዩኒቨርስቲው ሽልማት ባሻገርም በርካታ የሀገር ውስጥና የውጭ ተቋማት ልዩ ልዩ ሽልማቶችን አበርክተውላቸዋል። የአቶ አብዱላሂ ሚውዚየም በቅርቡ የጎበኘው ዘጋቢያችን አዲስ ቸኮል ያጠናገረው ዘገባ ዝርዝሩን ይዟል። ማንነታቸውና ታሪካቸው ለማወቅ ካላቸው ጉጉት ባሻገር ከ31 ዓመት በፊት በ1982 ዓ.ም 25ኛ ዓመቱን ያከብር የነበረው የሀረሪዎች ባህላዊ ሙዚቃ ባንድ ወይም ሙጋድን የተመለከቱ የድምፅና መሰል ታሪካዊ ማስረጃዎችን በመሰብሰብ የተጀመረው ቅርስ ማሰባሰብ አሁን በኢትዮጵያ ደረጃ ትልቁን የግል ሙዚየም እንደመሰሩት መነሻ እንደሆናቸው አቶ አብዱላሂ አል ሸሪፍ ይናገራሉ። የዘፈን ባንድ ሙጋድን እንለዋለን እኛ ባህላዊ ከዛን 25ኛ ዓመታችን ማነከብራሰድ

በ1982 ዓ ም የተጀመረው ቅርስ የማሰባሰብ ስራ ቀጥሎ የግላቸው ሙዚየም ከከፈቱ በኋላ በ1999 ዓ ም የሚሌኒየም ዋዜማ ላይ በሀረር ከተማ የሚገኘው የቀዳማ ኃይለሥላሴ መኖሪያ ቤት በሙዚየምነት እንዲጠቀሙበት እንደተሰጣቸው ይናገራሉ። ከዛ በዚ በተፈሪ ቤት ነው። ይሄ ዘጠኝ ዓመት ነው የተከራከርኩት። ኃይለ ስላሴ እናንተ የብጠሉትም ታሪክ ነው። ቤቱም ታሪካዊ ነው። እኔ የምሰበሰብኩት ታሪክ ነው ብዬ ዘጠኝ ዓመት ተከራክረ ነው እያገኘት ፕሬዚዳንት ግርማ ወልደ ጊዮርጊስ ነወዶ ቤቴ ነው እያመጧቸው ምናለ ለሀራሪ ህዝብ ትልቅ ነገር፣ የተቀደሰ ተግባር፣ ቅድሚያ የምሰጠው ይሄ ቅርጽ እኮ የሀራሪ ባይሆን የአማራ ነው፣ የአማራ ባይሆን የኦሮሞ ነው፣ የኦሮሞ ባይሆን የሶማሌ ነው፣ የነኝ ወሉቦ ባይሆን የኢትዮጵያ ነው፣ የኢትዮጵያ ባይሆን የዓለም ቅርጽ ነው ተብሎ ነበረ። በዚህ የተነሳ ይህን ቤት ሰጡኝ። ከዛ ዜ አደረጀሁት። በአሁኑ ጊዜ አምስት ኤግዚቢሽን ሮማለኝ አዳራሾች ሁለት፣ ጽህፈት ቤት አለኝ። አራት ወርክሾፖች አለኝ። ሁለት መጋዘን አለኝ። በኢትዮጵያ ደረጃ ወርክሾፕ አለው የለም። በሙዚየሙ ካሉት አስራ ሦስት ሺህ ገደማ ቅርሶች በርከት የሚሉት የሀረሪ ብሄረሰብን የሚመለከቱ ቢሆንም በሙዚየሙ ግን የሁሉም ኢትዮጵያዊ ታሪክ እንደሚገኝ ነው በኩራት የሚናገሩት። እኔ በሀረሪ የጀመርኩትን ደግሞ ሀረሪ ብቻ አይደለም ስማ፣ አሁን የአማራውም አለ። አማራም የምኮራበት እዚህ ቤት ነው። አሁን ቤተክርስቲያን ብሄድ መስቀልና ብራና ነው የሚያየው ታሪኩ ነው የሚያገኙ እዚህ ነው ሶማሌም እንደዚሁ ኦሮሞም እንደዚሁ አፋርም እንደዚሁ ስለዚህ አንድ ብሄር አይደለም ብዙ አይደለም እንጂ የአፄ ዮሐንስ ሴፍ አለኝ አፄ ዮሐንስ ከወርቅ የተሰራ በኋላ ታየዋለ ለሶማሌ አገር የሰጧቸው ከአፄ ዮሐንስ የተሰጠ 1874 በወርቅ የተሰራ ይሄዳል ለሶማሌ እንደመግዛት ተሰጡት ትግራይ ቁጭ ብለው ይህ ሁሉ አለ የአፄ ቴዎድሮስ ሴፍም አለኝ የጎበዝ ሰው ጎራዴ ለንደን የሚል ከለንደን ጋር ራሳቸው ብቻ ነበረ ነበረ ነበራቸው። ያኔ የኃይለ ሥላሴ ሴፍም አለ። የደርግም እናሸንፋለን ይላል። የኃይለ ሥላሴ ለጃንሆይ ክብር፣ ለሀገር ፍቅር ይላል። የምኒልክ ሸዋ ንጉሥ ይላል። ሴፎቻቸውም አራት አለኝ። ነፍጥ ደግሞ እዚህ ብቻ ነው አለው። የድሮ ያው እሱኛ ነገበ ነፍጠኛ ይባላል። የዛሬ ፖለቲካ እና የእናንተ ነው። ቅርሶችን ከመሰብሰብ ባሻገር ደህንነታቸው ተጠብቆ ሳይበላሹ እንዲቆዩ የሚያስችሉ ሀገር በቀል የቅርስ መንከባከቢያ ቴክኖሎጂዎችንም እንደሚጠቀሙ አቶ አብዶድ ላይ አጫውተውናል። ከዚህ ባሻገር ቅርሶችን ለመጠበቅና ወደ ኮምፒውተር ስርዓት ውስጥ እንዲገቡ ወይም ዲጂታላይዝ እንዲሆኑ ከልዩ ልዩ ሀገራትና ግለሰቦች ድጋፎች እንደተደረጉላቸውም ይናገራሉ። በዘመናዊ ሬጅስትራ አርጋለሁ ዲጂታላይዝ አርጋለሁ። አንድም ኤክስፐርት የለኝም። ልጆችና ህዝቡ ነው ኤክስፐርቶች። አሁን በመንግስት ደረጃ መቶ ሰባኒያ አላቸው ኤክስፐርት አሁን በሀረር አራት የመንግስት ሙዚየም አለ። ብሰበሰብ ለጉሮ አይደለም ቴን ፐርሰንት ኦፍ ማይ ኮሌክሽን የላቸውም። እኔ ከአስራ ሦስት ሺህ በላይ እቃዎች አለኝ። አሁን የአሜሪካን ኤምባሲ አስራ አምስት ሺህ እቃ መጣልኝ ገዝቶ። ጥበቃ የሚሆን ነው ወይስ ቅርሶች ናቸው? ለዲጂታላይዜሽን እንግሊዝ መንግስት ሀያ ሺ ፓውንድ ያ ለማድረግ ዲጂታላይዜሽን ኦፍ ኦዲዮ የድሮ ዘፈሮችን ዲጂታል ለማድረግ እንደውም ፈረንሳይ 47 ብር ጋሽ አላሙዲን 1 ሚሊዮን ብር፣ እንዲሁም ኢትዮጵያዊ በጠቅላላ ይሰጠጋል። የክብር ዶክትሬትን ጨምሮ ልዩ ልዩ ሽልማቶች እንደተሸለሙት አቶ አብዱላይ ከነኚህ ሽልማቶች ይበልጥ ህዝቡ እሳቸውን አምኖ በየቤቱ ያሉ ቅርሶችን ለእርሳቸው ሙዚየም መስጠቱ ከብዶ እንደሚሰማቸው ይናገራሉ። እዚህ ግድግዳ በሙሉ ሽልማት ነው። እስኪ ዋና ዋና የሚሉትን እርሱ ዋና ዋና ሽልማቶች አሁን የአመቱ በጎ ሰው፣ እንደገና አርአያ ሰው፣ ከቅርጽ ጥበቃ ደግሞ ለእኔ ብቻ እየተሰጠ እውቅና ሌላ ሸክላሙዲን ሚሊዮን ብር ያው በፕሮጀክት መልክ ብሰጠም ደስ ብሏቸው ሽልማት ነው ራሱ እኔም ሰራ አላጻዳሁ። ስለዚህ ህዝቡ ይህን ሁሉ ከሰበሰብኩት ህዝብ ሰጠኝ። ሽልማት ራሱ ቤት ብቻ ማቶ እዚህ ቤት ነው የምንኮራው ስብ ከዚህ በላይ ምን ሽልማት አለ? ሙዚየም ውስጥ ባሉ የቅርስ አይነትና ብዛት እንደተገረሙ ያናገርናቸው ጎብኚዎች ይመሰክራሉ። ስየርጋለም ጌታቸው የመጣ ከሀረር ዩኒቨርሲቲ ሀረርን ለመጎብኘት የመጣ ነው እና በዋናነት ጀጎል ግንብ ሲባል ነው የምንሰማ እሱንም በአይን አይተን ለማረጋገጥ ባየነው ነገር በጣም ደስ ብሎናል። የተለያዩ ጥንታዊ በትምህርት የምናውቃቸውን ቅርሶች በአካልና በአይን ስላየን በጣም ደስ ብሎናል። የባለ አንድ ፎቁ የቀደማ ኃይለስላሴ መኖሪያ ቤት አሁን እየጠበባቸው እንደመጣ የሚናገሩት አቶ አብዱላሂ በዚህ ረገድ ቀጣይ ድጋፍ እንደሚሹ ነግረውናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ጉዳይ ኦን ከስድስት ወራት በፊት ስራ የጀመረ ስራ ፈላጊ ቀጣሪዎችን አገናኝ አውታር ነው ይለናል። ሌላው በሀብታሙ ስዩም የተቀናበረው ዝግጅት በሺዎች የሚቆጠሩ ኢትዮጵያውያን ስልካቸው ላይ በመጫን እየተጠቀሙበት እንደሆነ ፈጣሪዎቹ ይናገራሉ። ከጉልበት ስራ ጀምሮ ያሉ ስራዎችን ለሚፈልጉ እንጀራ ፈላጊዎች መልካም አማራጭ እንደሚሆን ተስፋ የተጣለበትን መተግበሪያ ያዘጋጀውን ተቋም የሚመራውን ዓለም አብርሃን ሀብታሙ ስዩም አነጋግሮታል። እንግዲህ ይሄ የመጀመሪያ ስራችን አይደለም። ከዚህ በፊት በጣም በርካታ መጽሐፍቶችን አዘጋጅተናል። ምልክት ቋንቋ መማሪያ መጽሐፍትን አዘጋጅተናል። በተለይም በጣም ታዋቂ የሆነው በሀገራችን የምልክት ቋንቋ መማሪያ ለጀማሪዎች የሚል ለትምህርት ቤት አገልግሎት የሚል አምስተኛ እትም ድረስ አሳትመናል በተለያየ ጊዜ እና ያንን በሁሉም የሀገራችን ክፍል አከፋፍለናል። መስማት የተሳናቸው ህጻናትን መርዳት የሚል መጽሐፍ፣ የአማርኛ ንባብ መልመጃ መስማት ለተሳናቸው የሚል መጽሐፍ፣ የተለያዩ ቪዲዮዎች፣ በጣም በርካታ የሆኑ የተለያዩ የትምህርት መርጃ መሳሪያዎች ወደ ሀያ አምስት ምናምን አካባቢ የሚጠጉ ልዩ ልዩ እናዘጋጅ ነበር እና በዚህ በተለይም ስልጠና በምንሰጥበት ጊዜ እየተዟዟር ይሄ የምልክት ቋንቋ መማሪያ ለጀማሪዎች የሚለው መጽሐፍ አለ። ኦኬ። በአንደኛ ደረጃ ላሉት ያገለግላል። መስማት የተሳናቸው ብሔራዊ ማህበር ኢትዮጵያ ያለውም ያዘጋጀው ኢትዮጵያ ምልክት ቋንቋ መዝገበ ቃላት አለ። ይሄ ለቀን ተቀን ተግባቦት የሚያገለግል ነው። ነገር ግን በሁለተኛ ደረጃ ለተፈጥሮ ሳይንስ እና ለማህበራዊ ሳይንስ ትምህርት ለእሱ አገልግሎት የሚውል የምልክት ቋንቋ በቂ የለም። በዚህም ደግሞ መምህራን እጅግ በጣም ይቸገሩ ነበር። አስተርጓሚዎችም ደግሞ ወደ ሁለተኛ ደረጃ ትምህርት አካባቢ ያሉትን የተለያዩ ትምህርት አይነቶችን ለማስተርጎምም በጣም ይቸገሩ ነበር እና ከዚህ በመነሳት ነው ይሄንን ችግር በማየት በመጀመሪያ በሁለተኛ ደረጃ የሚያስተምሩ መስማት የተሳናቸውን የሚያስተምሩ ትምህርት ቤቶች የቴታሉ የሚለውን ትናየን ያሉ ምልክቶች ይስሉ ወይ ለምሳሌ በማህበራዊ እና በተፈጥሮ ሳይንስ አካባቢ ያለውንም አየን ያሉትን መሰብሰብ ጀመር እና ለምሳሌ ከዚያው ከሆሳማ ከአዲስ አበባ ከሐረር አካባቢ መምህራን እና መስማት የተሳናቸው ተማሪዎች ይጠቀሙባቸው የነበሩት ምልክቶችን እየሰበሰብን ቆየንና ቅዳችን የነበረው እንግዲህ በመገበ ቃላት አዘጋጅተን ከዚያ በኋላ ያን ችግር ለመቅረፍ አዘጋጅተን ከዚያ በኋላ እናሰራጫለን ከሚል አንጻርና ያንን ችግር አይተነው ነው ይህንን መጽሐፍ ወይም ደግሞ መዝገበ ቃላቱን ለማዘጋጀት የገባ ነው ማለት ነው። ይህ መዝገበ ቃላት መዘጋጀቱ ፋይዳው ምንድን ነው የሚለውን እናነሳሳ። በዋነኝነት የሚጠቅማቸው የህብረተሰብ ክፍሎችስ የትኞቹ ናቸው? በዋነኝነት ተጠቃሚዎቹ በሀገራችን ያሉ ሁሉም መስማት የተሳናቸው ተማሪዎች ናቸው። በመጀመሪያ ከዚያ ስናልፍ የምልክት ቋንቋ አስተርጓሚዎች እንደዚሁም ደግሞ መምህራን እራሳቸው የምልክት ቋንቋ የሚችሉ መምህራን የሚያስተምሩትን ትምህርት በትክክል ማስተላለፍ ኮሚኒኬት ማድረግ እንዲችሉ እና ጥራት ያለው ትምህርት መስጠት እንዲችሉ መምህራንም እጅግ በጣም ይጠቅማቸዋል። በአጠቃላይ መስማት የተሳነው ማህበረሰብ ይሄ ዲፍ ኮሚኒቲ የምንለው ተጠቃሚ ይሆናል። ምክንያቱም ይሄ ተጨማሪ ቃላቶች፣ ከአሁን በፊት አገልግሎት ላይ ያልዋሉ ቃላቶች ሁሉ ስለመጡ ኢትዮጵያ ምልክት ቋንቋን ያበለጽገዋል ማለት ነው። ለቋንቋው እድገት፣ ለምልክት ቋንቋው እድገት ትልቅ አስተዋጽኦ ይኖረዋል እና የኢትዮጵያ ምልክት ቋንቋን ስታንዳርዳይዝ ለማ ወይም ደግሞ ወጥነት እንዲኖረው ለማድረግ እንደዚህ በዲክሽነሪ ተዘጋጅቶ በሚቀርብበት ጊዜ ወጥ ይሆናል ማለት ነው። በሁሉም አካባቢ ለጥቅም ላይ ሲሆን ማለት ነው እና ከዛ ባለፈ ወላጆችና አሳዳጊዎችም ይህንን መጽሐፍ በመጠቀም ከመስማት የተሳናቸው ልጆቻቸው ጋር በተሻለ ሁኔታ እና ጥልቀት ባለው መግባባት ያደርጋሉ እና ልጆቻቸውንም ደግሞ የቤት ስራ በሚሰጣቸው ጊዜ በቤታቸው ድጋፍ ሊያደርጉላቸው ይችላሉ። በተሻለ ኮሚኒኬት ማድረግ ይችላሉ እና ወላጆችም አሳዳጊዎችም ትምህርት ተሳትፎ ላይ ጉልህ አስተዋጽኦ እንዲያደርጉ ያስችላቸዋል ማለት ነው። የተከበራቸው አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ለምሽቱ ያሰናዳናቸው ቅንብሮች በዚሁ ይጠናቀቃሉ። ስላደመጣችሁ እናመሰግናለን። ነገ እሑድ፣ በራዲዮ መጽሔት አብራችሁ እንድታመሹ እየጋበዝን በዚሁ እንሰናበታለን። ንጉሡ ታምሬና ቆንጂ ይታየነ፣ በደህና አደሩ።